መጽሐፈ ነገሥት ቀዳማዊ ምዕራፍ ሃያ አንድ የሶርያም ንጉሥ ወልደ ኤደር ጭፍራውን ሁሉ ሰበሰበ። ከእርሱም ጋር ሠላሳ ሁለት ነገሥት ነበሩ፣ ፈረሶችና ሰረገሎችም ነበሩ። ወጥቶም ሰማርያን ከበበ፣ ወጋትም። ወደ እስራኤልም ንጉሥ ወደ አካብ ወልደ ኤደር እንዲህ ይላል ብርህና ወርቅህ ለእኔ ነው ሴቶችህና ካካሞቹም ልጆችህ ለእኔ ናቸው ብሎ ወደ ከተማይቱ መልእክተኞችን ላከ። የእስራኤልም ንጉሥ መልሶ ጌታዬ ንጉሥ ሆይ አንተ እንዳልህ ነው እኔ ለእኔም የሆነው ሁሉ የአንተ ነው አለ። ደግሞም መልእክተኞች ተመልሰው ወልደ ኤደር እንዲህ ይላል ቀድሞ ብርህንና ወርቅህን፣ ሴቶችህንና ልጆችህንም ትሰጠኛለህ ብዬ ልኬብህ ነበር። ነገም በዚህ ጊዜ ባሪያዎቼን እልክብሃለሁ ቤትህንም የባሪያዎችህንም ቤቶች ይበረብራሉ፣ ደስ የሚያሰኛቸውንም ሁሉ በእጃቸው አድርገው ይወስዳሉ አሉ። የእስራኤልም ንጉሥ የአገሩን ሽማግሌዎች ሁሉ ጠርቶ ተመልከቱ፣ ይህም ሰው ክፉ እንዲሻ እዩ፣ ስለ ሴቶቼ፣ ስለ ልጆቼ፣ ስለ ብሬና ወርቄም ላከብኝ፣ እንቢም አላልሁም አለ። ሽማግሌዎቹም ሁሉ ሕዝቡም ሁሉ አትስማው፣ እሺም አትበለው አሉት። ለወልደ አዴርም መልእክተኞች ለጌታዬ ለንጉሡ ለእኔ ለባሪያህ በመጀመሪያ የላክብኝን ሁሉ አደርጋለሁ ይህን ግን አደርገው ዘንድ አይቻለኝም በሉት አላቸው። መልእክተኞችም ተመልሰው ይህን አወሩለት። ወልደ ኤደርም ለሚከተለኝ ሕዝብ የሰማርያ ትቢያ ጭብጥ ጭብጥ ይበቃው እንደሆነ አማልክት ይህን ያድርጉብኝ ይህንም ይጨምሩብኝ ብሎ ላከበት። የእስራኤልም ንጉሥ መልሶ በቃ ለሰልፍ የሚታጠቅ ጋሻ ጦሩን እንደሚያወልቅ አይመካ፣ አለው። ወልደ ኤደርም ያን ነገር በሰማ ጊዜ ከነገሥታቱ ጋር በድንኳኑ ውስጥ ይጠጣ ነበር። ባሪያዎቹንም ተሰለፉ አላቸው። እነርሱም በከተማይቱ ትይዩ ተሰለፉ። እነሆም ነቢዩ ወደ እስራኤል ንጉሥ ወደ አክዓብ ቀርቦ እግዚአብሔር እንዲህ ይላል፣ ይህን ብዙ ጭፍራ ሁሉ ታያለህን? እነሆ ዛሬ በእጅህ አሳልፌ እሰጠዋለሁ። እኔም እግዚአብሔር እንደሆኑ ታውቃለህ አለ። አክዓብም በማን አለ እርሱም እግዚአብሔር እንዲህ ይላል በአውራጆቹ አለቆች ጎልማሶች አለ። እርሱም ሰልፉን ማን ይጀምራል አለ። እርሱም አንተ አለው። የአውራጆቹንም ዐለቆች አለቆች ጎልማሶች ቈጠረ፣ ሁለት መቶም ሰላሳ ሁለት ነበሩ። ከእነርሱም በኋላ ሕዝቡን ሁሉ የእስራኤልን ልጆች ሁሉ ቈጠረ፣ ሰባትም ሺህ ነበሩ። ቀትርም በሆነ ጊዜ ወጡ ወልደ ኤደር ረዳቶቹም ሠላሳ ሁለቱ ነገሥታት እየጠጡ በድንኳን ውስጥ ይሰክሩ ነበር። የአውራጆቹም አለቆች ጎልማሶች አስቀድመው ወጡ። ወልደ ኤደርም መልእክተኞቹን ላከ። እነርሱም ሰዎች ከሰማርያ ወጥተዋል ብለው ነገሩት። እርሱም ለዕርቅ ወይም ለሰልፍ መጥተው እንደሆነ በሕይወታቸው ያዙአቸው አለ። እነዚህም የአውራጆቹ አለቆች ጎልማሶች ከከተማይቱ ወጡ፣ ሠራዊትም ተከተላቸው። ሁሉም በእያንዳንዱ በፊቱ የነበረውን ሰው ገደለ። ሶርያውያንም ሸሹ፣ እስራኤልም አሳደዷቸው። የሶርያም ንጉሥ ወልደ ኤደር በፈረሱ አመለጠ። የእስራኤል ንጉሥም ወጥቶ ፈረሶቹንና ሰረገሎችን ያዘ፣ ሶርያውያንንም በታላቅ ውጊት ገደላቸው። ነቢዩም ወደ እስራኤል ንጉሥ ቀርቦ የሶርያ ንጉሥ በሚመጣው ዓመት ይመጣ ባህልና ሂድ በርታ የምታደርገውንም ተመልከትና እወቅ አለው። የሶርያም ንጉሥ ባሪያዎች እንዲህ አሉት፣ አምላካቸው የተራሮች አምላክ ነው፣ ስለዚህ በርትተውብን ነበር። ነገር ግን በሜዳ ላይ ከእነርሱ ጋር ብንዋጋ በእርግጥ እንበረታባቸዋለን። ይህንም አድርግ፣ ከጭፍሮችህ ነገሥታቱን አርቅ፣ በፈንታቸውም አለቆችን ሹም አንተም ቀድሞ እንደ ጠፋብህ ሠራዊት ፈረሱን በፈረስ ፈንታ ሰረገላውንም በሰረገላ ፈንታ ሰራዊትን ቁጠር። በሜዳም ላይ ከእነርሱ ጋር እንዋጋለን፣ በእርግጥም እንበረታባቸዋለን። ምክራቸውንም ሰማ፣ እንዲህም አደረገ። በሚመጣውም ዓመት ወልደ ኤደር ሶርያውያንን አሳለፈ ከእስራኤልም ጋር ይዋጋ ዘንድ ወደ አፌቅ ወጣ። የእስራኤልም ልጆች ተሰለፉ፣ ሊገጥሟቸውም ወጡ። የእስራኤልም ልጆች እንደ ሁለት ትናንሾች የፍየል መንጋዎች ሆነው በፊታቸው ሰፈሩ። ሶርያውያን ግን ምድሩን ሞልተው ነበር። የእግዚአብሔርም ሰው ቀርቦ የእስራኤልን ንጉሥ እግዚአብሔር እንዲህ ይላል፣ ሶርያውያን እግዚአብሔር የተራሮች አምላክ ነው እንጂ የሸለቆ አምላክ አይደለም ብለዋልና ይህን ታላቅ ጭፍራ ሁሉ በእጅህ አሳልፌ እሰጠዋለሁ እኔም እግዚአብሔር እንደ ሆንሁ ታውቃላችሁ፣ አለው። እንደዚህም በእነዚያ ትይዩ ሰባት ቀን ያህል ሰፈሩ። በሰባተኛውም ቀን ተጋጠሙ። የእስራኤልም ልጆች ከሶርያውያን በአንድ ቀን መቶ ሺህ እግረኛ ገደሉ። የቀሩትም ወደ አፌቅ ወደ ከተማይቱ ውስጥ ሸሹ። ቅጥሩም በቀሩት በሀያ ሰባት ሺህ ሰዎች ላይ ወደቀ። ወልደ ኤደርም ሸሽቶ ወደ ከተማይቱ ወደ እልፍኙ ውስጥ ገባ። ባሪያዎቹም እነሆ የእስራኤል ቤት ነገሥታት መሐሪዎች እንደሆኑ ሰምተሃልና በወገባችን ማቅ እንታጠቅ፣ በራሳችንም ገመድ እንጠምጥም፣ ወደ እስራኤልም ንጉሥ እንውጣ፣ ምናልባት ነፍስህን ይምራታል አሉት። ወገባቸውንም በማቅ ታጠቁ፣ በራሳቸውም ገመድ ጠመጠሙ። ወደ እስራኤልም ንጉሥ መጥተው ባሪያህ ወልደ ኤደር ነፍሴን ትምራት ዘንድ እለምንሃለሁ ብሎአል አሉት። እርሱም ገና በሕይወቱ አለን ወንድሜ ነው፣ አለ። ሰዎቹም የደግ ምልክት አደረጉትና ቃሉን ከአፉ ተቀብለው ወንድምህ ወልደ ኤደር አለ፣ አሉት። እርሱም ሂዱ አምጡት፣ አለ። ወልደ ኤደርም ወደ እርሱ መጣ፣ በሰረገላውም ላይ አስቀመጠው። ወልደ ኤደርም አባቴ ከአባትህ የወሰዳቸውን ከተሞች እመልስልሃለሁ፣ አባቴ በሰማርያ እንዳደረገ አንተ በደማስቆ ገበያ ታደርጋለህ፣ አለ፣ አለው። አክዓብም እኔም በዚህ ቃል ኪዳን እሰድድሃለሁ አለ። ከእርሱም ጋር ቃል ኪዳን አድርጎ ሰደደው። ከነቢያትም ወገን አንድ ሰው በእግዚአብሔር ቃል ባልንጀራውን ምታኝ አለው። ሰውየውም ይመታው ዘንድ እንቢ አለ። እርሱም የእግዚአብሔርን ቃል አልሰማህምና እነሆ ከእኔ በራቀህ ጊዜ አንበሳ ይገድልሃል አለው። ከእርሱም በራቀ ጊዜ አንበሳ አግኝቶ ገደለው። ደግሞም ሌላ ሰው አግኝቶ ምታኝ አለው። ሰውየውም መታው በመምታቱም አቈሰለው። ነቢዩም ሄዶ በመንገድ አጠገብ ንጉሡን ቈየው፣ ዐይኖቹንም በቀጸላው ሸፍኖ ተሸሸገ። ንጉሡም ባለፈ ጊዜ ወደ እርሱ ጮኸ፣ ባሪያህ ወደ ሰልፍ መካከል ወጣ፣ እነሆም አንድ ሰው ፈቀቅ ብሎ ወደ እኔ አንድ ሰው አመጣና ይህን ሰው ጠብቅ ቢኰበልልህም ነፍስህ በነፍሱ ፈንታ ትሆናለች፣ ወይም አንድ መክሊት ብር ትከፍላለህ አለኝ። ባሪያህም ወዲህና ወዲያ ስመለከት ጠፋ አለው። የእስራኤልም ንጉሥ ፍርድህ እንዲሁ ይሆናል፣ አንተ ፈርድኸዋል አለው። ፈጥኖም ቀጠላውን ከዓይኑ አነሣ። የእስራኤልም ንጉሥ ከነቢያት ወገን እንደሆነ አወቀው። እርሱም እግዚአብሔር እንዲህ ይላል እኔ እርም ያልሁትን ሰው ከእጅህ አውጥተሃልና ነፍስህ በነፍሱ ፈንታ። ሕዝብህም በሕዝቡ ፈንታ ይሆናሉ አለው። የእስራኤልም ንጉሥ እየተቈጣና እየተናደደ ወደ ቤቱ ተመለሰ፣ ወደ ሰማርያም መጣ።